ሐሙስ ዕለት መንግስት ይፋ ባወጣው ቁጥር በብሪታንያ እስካለፈው ሰኔ ወር ድረስ ብቻ 36 ሺህ የጥገኝነት ጠያቄዎች ቀርበዋል ሲል አስታውቋል። ቁጥሩ ባለፈው የፈረንጆች ዓመት 2015 ሰኔ ወር ድረስ ከተመዘገበው 26 ሺ የጥገኝነት ጥያቄ በ41 ከመቶ የጨመረ ሲሆን ሪፖርቱ እንደሚያሳየው ከሆነ በብሪታንያ እንዲህ አይነቱ ከፍተኛ ቁጥር ያለው የጥገኝነት ጥያቄ ሲቀርብ ከ12 ዓመት ወዲህ ይህ የመጀመሪያው ነው። በብሪታንያ ከፍተኛ ቁጥር የያዘው የጥገኝነት ጥያቄዎች ቁጥር ከኢራን፣ ከኢራቅ፣ ከፓኪስታን፣ ከኤርትራ፣ ከአፍጋኒስታን ና ከሱሪያ የመጡ ስደተኞች ሲሆኑ 2690 የሚደርሰው የኤርትራውያን ጥገኝነት ጠያቂዎች ቁጥር አራተኛ ደረጃውን ይዘዋል። በብሪታንያ ሲቲዝንስ ዩኬ በተሰኘ ድርጅት የኮሚኒቲ ኦርጋናይዘር የሆኑት አቶ በቀለ ደበሌ ብሪታንያ ተቀበልኩ የምትለው ቁጥር በዓለም ላይ ከተሰደደው ሕዝብ ቁጥር አንጻር ሲታይ ዝቅተኛ ነው ሲሉ በስልክ ለዶችቬሌ ገልጸዋል። ሰዎች ተወሰኑ ሀገሮች ላይ የሚሄድ ፍላጎት አላቸው። ለዛ ደግሞ ምክንያቶች አሉ። ወይ ቤተሰብ አላቸው ለምሳሌ ፈረንሳይ ውስጥ ካሌ ውስጥ ያሉ ኢትዮጵያውያኖች፣ ኤርትራውያኖች፣ ሌሎች ዜጎችም አሉ እና እነዛ ሰዎች እዛ ድረስ ለምን መጡ ቢባል ወይ እንግሊዝ ሀገር ጋር የሚያገናኛቸው ብዙ ምክንያቶች አሉ ሰዎች የሚያውቋቸው ሰዎች አሉ፣ ቤተሰቦቻቸው እዚህ ሀገር አለ፣ ቋንቋ እንግዲኛ ቋንቋ ያውቃሉ፣ በቀላሉ ተባህል መኖር እንችላለን ብለው ስለሚያስቡ ሊመጡ ይችላሉ። እና ምክንያት ከሌለ ግን መጀመሪያውኑ ያገኙት ሀገር ላይ ሰላማዊ የሆነ ሀገር ማለት ነው፣ ችግር ሊፈጥርባቸው የማይችል ሀገር ላይ ሊጠይቁ ይችላሉ። መጠየቅም አለባቸው ነው የሚለው በህጉ መሰረት። ዞሮ ዞሮ ግን ሰዎች ምክንያት አላቸው፣ እዚህ ድረስ የሚመጡት በአለም ላይ ብሪታንያ ያላትን ተጽዕኖ ማየት ይገባል። ከብሪታንያ በዓለም ላይ ካላት ተጽዕኖ አንጻ ስንመለከት ሰላሳ ስድስት ሺህ ብዙ አይደለም። የብሪታንያ ከአውሮፓ ህብረት መውጣትን ተከትሎ የጥገኝነት ጠያቄዎች ተስፋ ምን ይመስላል? ጥገኝነት ጠያቂው የቤተሰቡ አካል ወደሚኖርበት ሀገር መጥቶ እንዲታይ የሚለው የደብሊን ስሪ ህግ ምን ሊሆን ይችላል ስል ጥያቄ አቅርቤ ነበር። በአውሮፓ ውስጥ ስሪ ህግ መሰረት አንድ ሰው አውሮፓ ውስጥ ካለ የጥገኝነት ጥያቄ አቅርቦ ሊሆን ይችላል የጥገኝነት ጥያቄ አገኝቶ ተቀባይነት አገኝቶ የሚኖር ሊሆን ይችላል። ዜግነት ወዙ የሚኖር ሊሆን ይችላል። እና የዛ ሰው ቤተሰብ በአጋጣሚ አውሮፓ ውስጥ ይመጣና ጥገኝነት ሲጠይቅ ጥገኝነቱ ያ ሰው ወዳለበት ሀገር ላይ እንዲተላለፍ ማድረግ የሚያስችል ህግ ነው ደብሊን ስትሪ። ከዚህ በፊት በስራ ላይ በጣም አይውልም ነበር እና ጃንዋሪ ሁለት ሺ አስራ ስድስት ላይ ማለት ነው የእኔ የሚሰራበት ድርጅት መንግስትን ከሰል ነበር እና መንግስትን ከከሰስን ወዲያ በፍርድ ቤት አሸነፍም ማለት ነው የእኛ ድርጅት ካሸነፈ ወዲያ ብዙ ሰዎች በደብሊን ስሪ አማካኝነት ወደዚህ ሀገር እየመጡ ነው ማለት ነው። በዚህ ባለፈው ሳምንት ውስጥ እንኳን አስራ አራት ዩናይትድ ኪንግደም መጥተዋል። አሁን ደግሞ በሚቀጥሉ ሳምንት እንደዚሁ ዓርብ ዕለት ሆም ኦፊስ የምናደርገው ነገር አለ። መቶ ሰባ ስምንት ሰዎች እንደዚሁ ዩናይትድ ኪንግደም ቤተሰብ ያላቸው ካሌ ያሉ ሰዎች መምጣት የሚችሉበትን ሁኔታ ለመጠየቅ ሆሞፊት እንሄዳለን ማለት ነው። ከነዛ ውስጥ ግን ብዙዎቹ ኢትዮጵያና ኤርትራዊ ናቸው። ባጋ አውሮፓ ጀርመን ስድስት መቶ ስልሳ አምስት ሺ ስደተኞችን በመቀበል የመጀመሪያው ሀገር ስትሆን ስዊድን አንድ መቶ አርባ ዘጠኝ ሺ እና ሀንጋሪ አንድ መቶ ሰላሳ አንድ ሺ ጥገኝነት ጠያቂዎችን በመቀበል ለወቅቱ የዓለማችን ችግር ምላሽ የሰጡ ቀዳሚ የአውሮፓ ሀገሮች ናቸው ሲል ቶማስ ሮይተርስ ፋውንዴሽን ዘግቧል። ለዶቼ ቬሌ ራዲዮ ሀና ደምሴ ለንደን።